ስለሺ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በይምረጡኝ ዘመቻቸው ወቅት የእስልምና ሃይማኖትንና ተከታዮቹን የሚተነኩሱ ንግግሮችን በማድረግ ይታወቃሉ። አሁን የምንሰማው ደግሞ ሳውዲ አረቢያ በከፍተኛ ክብር እንደተቀበለቻቸው ነው። ሜዳሊያም እንደሸለመቻቸው ነውና የሳውዲ ህዝብ፣ የሳውዲ ፖለቲከኞች፣ መገናኛ ብዙኃን ስለ ፕሬዚደንቱ ጉብኝት ምን እያሉ ነው? አመሰግናለው ልደት። እንዳልሹም ዶናልድ ትራምፕ በጣም በስፋት የሚታወቁት እስልምናን በመንቀፍም ሆነ የእስላም ሀገሮችን በማጥላላት ነበር። በማርች ወር ባደረጉት የምረጡኝ ዘመቻ ወቅት ማለት ነው። ከዛም በኋላ ፕሬዚዳንት ከሆኑ በኋላ በወሰዱት የመጀመሪያው እርምጃ ወደ ሰባት የሚሆኑ ሀገራትን አሜሪካ እንዳይገቡ እነዚህ በዋናነት የሙስሊም ሀገራት ናቸው ያገዱበት ሁኔታ ነበር። በዚህ አወዛጋቢ ሁኔታ ላይ እንዳሉ ነው ዶናልድ ትራምፕ ከፕሬዚዳንት በኋላ በመጀመሪያው የውጭ ሀገር ጉዟቸው ሳውዲ አረቢያን የመጀመሪያ ምርጫቸው ማድረጋቸው ነው የተሰማው። ይህ ከተሰማ ጀምሮ በአብዛኛው ሕዝብ ዘንድ ከፍተኛ አግራሞትን ፈጥሮ ነበር። እንደዛ ሲያጥላሉት የነበረውን ቦታ የመጀመሪያ የጉዟቸው መዳረሻ ማድረጋቸው ሰዎችን አስገርሞ ነበረ። ትላንት ከገቡ ጀምሮ ደግሞ አቀባበሉ በጣም የተለየ ነበረ። በርካታ የክብር ዘብ ፈረሶች ወጥተው ከኤርፖርት ጀምሮ የእሳቸውን ሊሞንዚናቸውን አጅበው በርቀት መንገድ እየሄዱበት ሁኔታ ነው ያለው። ምሽት ላይም ንጉስ ሰልማን ራሳቸው ጎራዴ ይዘው እየጨፈሩ፣ ፕሬዚዳንት ትራምፕም ከጎናቸው ሆነው ጎራዴ ይዘው አብረው እሱ ጋር እየተወዛወዙ እየጨፈሩ ነበረ። የሳውዲዎቹን ሪያክሽን በምንመጣበት ወቅት አብዛኞቹ ደስተኞች ናቸው። ምክንያቱም ይሄ በአሜሪካ ፕሬዚዳንታዊ ታሪክ ማንም ፕሬዚዳንት የመጀመሪያ ከሀገር ውጭ ጉዞውን አረብ ሀገር ላይ ሙስሊም ሀገር ላይ አድርጎ አያውቅም። የነሱ ሀገር ሳዑዲ አረቢያ በመመረጣቸው ለሚዲያ አስተያየታቸውን የሰጡት አብዛኞቹ የሳውዲ ዜጎችም ደስታቸውን እየገለጹ ነው የሚገኙት። ጋዜጦችን በሙሉ ድረገጾች በሙሉ ሚዲያዎች በሙሉ የሳውዲ ቲቪ አረብኛውም እንግሊዝኛውም ሙሉ ዝግጅቱ ዘግቶ የትራምፕን የጉብኝት ሁኔታ ነበረ ሲዘግብ የዋለው። አሁንም ይህን ኢንተርቪው በምናደርግበት ጊዜ የቀጥታ የቴሌቪዥን ስርጭት እየተከታተልኩ ነበር። ስለሺ፣ ትራምፕ ከሳውዲ ጋር ትናንትና የመከላከያ ቁሳቁስ ግዢ ስምምነት ተፈራርመዋል። ዛሬም በተለይ ሽብር ተኝነትን አስመልክቶ ከሀምሳ ሀገራት በላይ የሀገር መሪዎችና ተወካዮች በሚገኙበት ጉባኤ ላይ ሪያድ ውስጥ የሚያደርጉት ውይይት በጉጉት ሲጠበቅ ነበር። ትራምፕ ምን አሉ? ሽብርተኝነትን በተመለከተ ዶናልድ ትራምፕ ያሉት በሽብርተኝነት የተፈረጁ ድርጅቶችን፣ ወገኖችን በስም ጠቅሰው ተናግረዋል። እነ አልቃይዳ እነ አይኤስአይስ። እዚህ ላይ የሚገርምሽ ሂዝቦላንና ሀማስንም ከአልቃይዳና ከአይኤስአይስ ጋር በአንድነት በሽብርተኝነት ፍርጃ ውስጥ አስቀምጧቸዋል። እዚህ የመጣሁት እሳቸው እንዳሉት ዲክቴት ለማድረግ ወይም ደግሞ መግለጫና ትምህርት ለመስጠት አይደለም። የመጣሁት እናንተ ትምህርታችሁን በየመስጊዶቻችሁ፣ በየቅዱሳን መስጊዶቻችሁ እና በየታሪካዊ ቦታዎቻችሁ ላይ ስላለ ለልጆቻችሁም ሆነ ለወጣቶቻችሁ ከነዛ ውስጥ ያለውን መልካም ትምህርት አስተምሯቸው የሚል ነገር ነው። የተናገሩት ሰዎችንም ሆነ ሃይማኖታቸውን ሊጠብቁ ይገባል፣ ለሰዎችም ህይወት ክብር ሊሰጡ ይገባል የሚለውን ነገር አፅንኦት ሰጥቶታል። ከታሪክም ከፍርድ ቤትም በላይ የፍርድ አምላክ እግዚአብሔር አለና እሱንም ማሰብ ይገባናል የሚል አረፍተ ነገርም ተጠቅመዋል። ዶናልድ ትራምፕ ልደት